ኦሮሚያ ዛሬም ግድያና የተቃውሞ ሰልፍ ማስተናገዷን ነዋሪዎችና የክልል ባለሥልጣናት ለአሜሪካ ድምፅ ተናግረዋል። በምዕራብ ሐረርጌ ዞን በሐዊ ጉዲና ወረዳ በሁለት ቀበሌዎች ውስጥ እየታጠቁ የሶማሌ ክልል ኃይሎች ገብተው ከሰማንያ በላይ አርሶ አደሮችን ቤቶች ማቃጠላቸውን ቦታውንም ተቆጣጥረው እስካሁን ይዘውት እንደሚገኙ የዞኑ የኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ለቪኦኤ ገልጸዋል። እስካሁን ሁለት ሰዎች ተገድለው ሁለት ሰዎች ደግሞ መቁሰላቸውን ኃላፊው ተናግረው የመብራትና የኢንተርኔት አገልግሎት በመቋረጡ ተጨማሪ መረጃ ለማግኘት መቸገራቸውን አመልክተዋል። በሁኔታዎች ግራ ተጋብተናል ያሉት የዞኑ ኃላፊ በዚህ ሳምንት ብቻ ከዚህ አደጋ ውጪ በዞኑ ስድስት ሰው ተገድሎ አምስት ቆስሏል ብለዋል። የሶማሌ ክልልን ምላሽ ለማግኘት ጥረት አድርገናል፣ ስልካቸው ባለመነሳቱና ተነስቶም ምላሽ ሳይሰጡ በመዘጋቱ ማካተት አልተቻለም። በሌላ በኩል በምዕራብ ወለጋ እና በምስራቅ ወለጋ የሚገኙ ነዋሪዎች ግድያ ይቁም፣ መከላከያ ከህዝብ ጎን ይቁም የሚሉ መልእክቶችን ያዘሩ ሰላማዊ ሰልፍ ማድረጋቸውን ለአሜሪካ ድምጽ ገልጸዋል። ዝርዝር ዘገባውን ሲሆን ግርማ ይዛለች። በምዕራብ ሐረርጌ ዞን ካሉት አስራ ሰባት ወረዳዎች ውስጥ ከአሰበ ተፈሪ ወይም ከጭሮ ከተማ አንድ መቶ ስልሳ ኪሎ ሜትር ርቃ የምትገኘው ሀዊ ጉዲና ወረዳ ውስጥ በሚገባ የታጠቁ የሶማሌ ክልል ልዩ ዞን ፖሊስ ኃይሎች ገብተው ጥቃት እንደፈጸሙባቸው በአሁኑ ሰዓትም ከወረዳው ሸሽቼ ነው ያሉ ግለሰብ ለአሜሪካ ድምጽ ተናግረዋል። ስማቸውንና ማንነታቸውን እንዳንጠቅስ ጠይቀውናል። እኚሁ ነዋሪ ተኩስ ሲጀመር ና ቃ ጠሎ ሲጀመር ጠለን ሸስተን አጎራባች ቦታ ነው ያለነው። አብዛኛው ሰው ግን በዛ ይገኛል ይላሉ።

ተካትሉት ሁኔታውን ለማጣራት የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ አህመድ ጋር ማምሻውን ደውዬ ነበር። ሀቢ ቡድና የምትባለው ቦታ ላይ ዛሬ ጠዋት የሶማሌ የታጠቀ ልዩ ኃይል በጠዋት መጥቶ ታው የምትባል ቀበሌ እና ኢብሳ የምትባል ቀበሌ ላይ ጦርነት ይከፍታል። በዚህ ጦርነት ታው የምትባል ቦታ ላይ ወደ ሰማኒያ ቤቶችን ያቃጥላሉ ማለት ነው። እነዚህ የታጠቁ ኃይሎች ኢብሳ ቦታ ላይ ደግሞ በሁለቱም በአንድ ተመሳሳይ ሰዓት ነው ጦርነቱ የተከፈተው። ወደ ሰማንያ ቤቶች የኦሮሞ አርሶ አደር ቤቶች የተቃጠለ ሲሆን ሰውም እዛው ሊኖር ይቻል እየተባለ ነው። ግን እስካሁን ባለኝ መረጃ ወደ ሰማኒያ ቤቶች ተቃጥሎ ሁለት ሰዎች ደግሞ ቆስሏል በጥይት ማለት ነው። እነዚህ ሰማንያ ቤት የተፈናቀሉ ሰዎች ወደ ሦስት መቶ መሆኑ ሰዎች በአካባቢ ላይ የሚገኝ አንድ ትምህርት ቤት አለ። በትምህርት ቤት ተጠለው ይገኛሉ። በአሁኑ ሰዓት በሶማሌ የታጠቁ ልዩ ኃይል ተከቦ ነው። ኢፍሳ የምትባል ቦታ ላይ በተመሳሳይ ጦርነት ተከፍቶ ሁለት ሰው ነው የሞተው። ከዛ ውስጥ አንዱ ፖሊስ ነው፣ አንዱ ደግሞ አመድ ጣ ይባላል ማለት፣ የቀበሌው ታጣቂ ነው ማለት ነው። አቶ አብዱረዛቅ አያይዘው ጉዳዩን የመከላከያ ሰራዊት እንዲገባበት ጥሪ ማድረጋቸውን እና በአሁኑ ሰዓት የመብራት አገልግሎት፣ የኢንተርኔት እና የስልክ ግንኙነት በመቋረጡ አደጋ ስለደረሰባቸው ሰዎች በቂ መረጃ እንደሌላቸው አብራርተዋል። እንደምታወቀው በቅርቡ ያው የሶማሌ የታጠቀ ኃይል በኦሮሚያ በተለያዩ ቦታዎች ላይ ጥቃት እያደረሰ ይታወቃል። በቅርቡ በምዕራብ ሐረርጌ ሜሶ ወረዳ ላይ የታጠቀ ኃይል ጉዳት ማድረሱ ይታወቃል። ይሁንና የአሁኑ ቦታ ደግሞ ለየት የሚያደርገው እቺ ሐዊ ጉዲና የምትባል ከምንም ጎረቤት አይደለችም። ከሶማሌ ክልል ጎረቤትም አይደለችም። ቦርደርም አይደለችም። ሆኖም ግን የተወሰኑ ህዝቦች ይኖራሉ ማለት ነው። በዚህ በታ በኢስላም የተባሉ የምትባለው ወሳና ይኖራሉ ማለት ነው። አሁን ያለው ምንድን ነው? እነዚህ ሰዎች ያሉት በኦሮሚያ ክልል ቀበሎች ውስጥ ይኖራሉ እንደማንኛውም አብሮ ይኖሩ ነበረ ማለት ነው። ሆኖም ግን ያልታወቀ ኃይል ተማነ ሰማይ የታጠቀ ኃይል ማታ ገብቶ ጠዋት ተኩስ ከፈታል ማለት ነው። መሳሪያ ትልልቅ መሳሪያ ኢንፎርቲን እና ማትሪስ የያዙት ልብስም ለብሶ የሚሊተሪ ልብስም ለብሶ የተገኙም አሉ ማለት ነው። አሁን ባለን መረጃ እስካሁን ቤት በኩል ነው አልፎ ገቡ ሲባል መንገዱ እንግዲህ ካላዋሰነ እንደገቡ። አሁን ባለኝ መረጃ በባሌ በኩል ለገለቡ የምትባል ቦታ ላይ ውስጥ በቦታ እንደገቡ ነው መረጃ ያለኝ። ቁጥራቸው ምን ያህል ነው? ቁጥራቸው የታጠቁ ኃይሎች ቁጥራቸውን አላውቅም፣ ግን ሁለት ቀበሌ ሙሉ ተቆጣጥሮ ያሉት ናቸው። በአሁኑ ሰዓት ከአንድ ቀበሌ ጊፍሳ የምትባል ቦታ ላይ እዛ አካባቢ ያሉ የታጠቁ የቀበሌ ኃይል ወደዛ እዛ አካባቢ እንድለቁ አድርገዋል። በአሁኑ ሰዓት አሁን ስትደውልልኝ ታውን የምትባል ቦታ ላይ ተቆጥሮ ማለት ነው። ህዝቡ ወደ 300 ሰው የሚሆን ከሰማንያ ቤት ተቃጠለ ቤት ውስጥ ተሰዶ በአንድ ትምህርት ቤት ተጠሎ ያሉ ሲ ህዝቦች ተከቦ በእነዚህ ኃይሎች ተከቦ ነው ያሉት ማለት ነው። አትናው በአሁኑ ባሁን ሰዓት ማለት ነው ሲደብል ቤቶቹ ምን አይነት ቤቶች ናቸው? እንደ እዛ አካባቢ ያለው አርሶ አደር የሚኖርበት ኖርማል ቤት ማለት ነው። ሰው የሚኖርበት ሰፈር ታቦ የምትባል ማለት ነው። ዛሬ የቀበሌው ምን ያህል ቁጥር ያለው ህዝብ ነው በአጠቃላይ ባለኝ መረጃ ወደ ስምንት መቶ ሰዎች ይኖሩበታል በዛች ቀበሌ ማለት ነው። ምን ትምህርት ቤት ውስጥ ነው ያሉት? አሁን የታው ቀበሌ ትምህርት ቤት ውስጥ ነው ያሉት ሰዎቹ ማለት ነው። መውጫ አቶ ማለት ነው መውጫ ቢያንስ ከዛ ወጥቶ ይሻ ነው የሚገቡት። ሳ አስለቅቀዋል፣ ግን ታውን አልለቀቁም። ታው በእነሱ ቁጥጥር ስር ያለው የሚመለከተው አካል ዳወለቡ የምትባል ወረዳለች ለች ዛቡሮ ቤት ኢትዮጵያ መከላከያ ሰራዊትም በዛ አካባቢ እነዛን ህዝብ ለማስለቀቅ ትግል ለማድረግ ሄደዋል። ቦታው በጣም ረጅም ኪሎ ሜትሩ ወደ መቶ ስልሳ ኪሎ ሜትር ከዞኑ ስለሆነ እስካሁን ድረስ እንዳልደረሱ ያለኝ መረጃ፣ መንገዶች ሁሉ ተዘጋግተዋል። ሀይሉ እዛ ደርሰው እነዛን ሰዎች ሊያድን የሚችልበት ሁኔታ ያለ አይመስለኝም። ሆኖም ግን ኮኔክሽንም ወይም ደግሞ የስልክ ግንኙነትም የለም እዛ አካባቢ። አሁን ያለኝ መረጃ ነው እየሰጠው ይችላለሁ። ጥሪ አድርጋችኋል? የሌላ አካል እርዳታ ለምሳሌ ፌዴራል መንግስቱን የመከላከያ ለሚመለከተው አካል አመልክተና የተመለከተው አካል ኃይል አደራጅቶ ወደዛ ሄዷል ማለት ነው። እዚ አካባቢ ስቴብል ለማድረግ እና በታጠቀ ኃይል የተከበቡ ሰዎችን ሕይወት ለማዳን ና ለማስለቀቅ ና እዚ አካባቢ ያለውን ጸጥታንትን ለማለት ኃይሉ ወደዛ እየሄደ ነው ማለት እስካሁን ድረስ መድረስና ለመድረሳቸው የግንኙነት መስመር ወይም ደግሞ ኔትወርክ በጣም ችግር ስላለ አቶ አብድረዛቅ አያይዘው እንደሚናገሩት አሁን ባላቸው መረጃ ይህ አደጋ ከተሰማ በኋላ ጋዴሎ በተባለች ሌላ ቀበሌ ላይ በዚህ አደጋ የተበሳጩ የሟች ቤተሰቦች በሶማሌ ተወላጅ በሆኑ ዜጎች ላይ አደጋ ሃያ ደርሱ እንዳልቀሩ ገልጸዋል። በሁኔታውም ግራ መጋባታቸውን ይናገራሉ። ጋድሎ የምትባል ቀበሌ ላይ ሁለቱ ከሞቱት ሰዎች ውስጥ አንዱ እዛ አካባቢ ያለው አስተዳደር የታጣቂ ታጣቂ አስተዳደር ነው። ያ ሰው በጣም እዛ አካባቢ የጀግና ወይም ደግሞ ታዋቂ ሰው ነው እና ያ ታዋቂ ሰው በመሞቱ የእሱ ፋሚሊ ጋድሎ የምትባል አካባቢ ላይ የተወሰኑ ሶማሌዎች ይኖራሉ። አንድ ሀምሳ አካባቢ የሆኑ ሶማሌዎች ይኖራሉ ነዋሪ ማለት ነው። እና እዛ አካባቢ ላይ ጥቃት ሊያደርስ ይችላል ብሎ መረጃ አለኝ። ምን ያህል እንዳደረሰ አላውቅም። ወደ አስር ሰው ወደ አስራ አራት ሰው አካባቢ ላይ ጥቃት አደርሰዋል ነው መሞታቸው እርግጠኛ አይደለሁም ግን ጥቃት አደርሰዋል ነው ጉዳት ጉዳቱ ከባድ ጉዳት ሲሆን ቀለለ ጉዳት ሲሆን አጣሪቸው የመለሰች ይችላለ ማለት ነው። አቶ አብዱረዛቅ ጨምረው እንደተናገሩት ይህ ቦታ የኦሮሞና የሶማሌ ተወላጆች ለረጅም ዘመን አብረው የኖሩበት ወረዳ እና ከዚህ ቀደም እንደዚህ አይነት ግጭት ያላጋጠመ መሆኑን ጠቅመው አብረው የኖሩ ሕዝቦች ውስጥ ገብቶ ተኩስና ቃጠሎ ከፍቶ የሚያጋድል ኃይል ምን እንደሆነ ሊገባኝ አልቻለም ብለዋል። ት የደረሰበት ሕዝቡን ተይና ራሳቸው ነዋሪ ሶማሌ ስጠይቅ ምንድነው ምንድነው እየሄደ ያለው ብለን ስጠይቅ ስንጠይቃቸው ምንት ምንም የሚያውቁት ነገር ነገር የለም ። ቅስቀሳው የሚያካሂደው አካል ምን እንደሆነ እነሱ የሚያውቁት ነገር የለም እና ይሄ በሶማሌ ክልል አካባቢ ያለው የዘራጀ ኃይል አለ ማለት ነው። ኦሮሚያ ውስጥ መጥቶ ኦሮሚያን ሰላም ለማንጋድ ወይም ደግሞ ሰላም እንዳይኖር የሚፈልግ ኃይል እና ሌላ ፍላጎት ያለው ኃይል ያለ ይመስለኛል። ይሄ ልዩ ኃይል የሚባለው የሚያገውና ና የልዩ ኃይልን እንቅስቃሴ ረን የሚያደርግ ወይም ደግሞ የሚያንቀሳቅሱ አካል ማለት ነው። የሶማሌ ክልል በዚህ ጉዳይ ላይ ምላሽ እንዲሰጠን ማምሻውን ወደ ሶማሌ ክልል ፕሬዚዳንት ደውለን ነበር። እንደዚሁም ደግሞ የፕሬዝዳንቱ አማካሪ ናቸው ወደ ተባሉት ሰው የእጅ ስልክ ላይ ደውለን ነበር። ስልኩ ተነስቶ ማንነታቸውን ካረጋገጡልን በኋላ ስልካቸው ተመልሶ ተዘግቷል። ምላሻቸውን ማግኘት አልቻልንም። የፌዴራል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮም በዚህ ጉዳይ ላይ ምላሽ እንዲሰጡን ደውለን ነበር። የእሳቸውም ስልክ ባለመነሳቱ ምላሻቸውን ማካተት አልቻልንም። በሌላ በኩል በነቀምት ከተማ በርካታ ሰዎች ግድያ ይቁም የሚል እጃቸውን ወደ ላይ አጣምረው ሰላማዊ ሰልፍ ማካሄዳቸውና በሰላማዊ ሰልፉም በተለያዩ ቦታዎች የሚደረጉ ግድያዎች ይቁሙ የሚል ተቃውሞ ማካሄዳቸውን መረጃዎች ይጠቁማሉ። በተጨማሪም የኦሮምኛ ክፍል ባልደረቦቻችን ወደዛ አካባቢ ደውለው በርካታ መረጃዎችን ማግኘታቸውን እና ሰላማዊ ሰልፍ መካሄዱን ነዋሪዎች እንደገለጹላቸው ነግረውናል። በተጨማሪም በመንዲ ከተማ እንደዚሁ ሰልፍ መካሄዱን ያነጋገርናቸው ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የጠየቁን አንድ የመንዲ ከተማ ነዋሪ በዛሬው ዕለት የተካሄደውን ሰልፍ በተመለከተ ጠይቂያቸው ነበር። የዜጎቻችን ላይ የደረሰው ጭፍጨፋ እንዲቆምና ቀጣይ ጭፍጨፋም እንዳይከናወንብን በማድረግ ነው ሰላማዊ ሰልፍ ነው የወጣነው። ድምጻችን የዓለም ሕዝብም ኦሮሚያ መንግስትም፣ የኢትዮጵያ መንግስትም እንዲሰማልን፣ ሕዝቡም የኢትዮጵያ ሕዝብም ከጎናችን ቆሞ በሕዝባችን ላይ የሚደረገው ጭፍጨፋ እንዲቃወም ነው ጥሪ ያደረግ ነው። ለማን አስተላለፋችሁ? ምን ያህል ትሆናላችሁ ቁጥራችሁ? በብዛት ከከተማም ከገጠርም ህዝቡ አንድ ላይ ነው የወጣው፣ ተሰልፎ ነው የወጣው። በብሔር የተከፋፈለ ህዝብ የለንም። የህዝባችን ድምፅ ሙሉ ለሙሉ የኢትዮጵያውያን ድምጽ ስለሆነ አብሮ ነው የወጣው። በብሔር ከፋፍለን ኦሮሞ ይውጣ ብለን ያዘዝ ነውም ኦሮሞ ወጥቶ ሌላው ህዝብ የቀረበት ምክንያት የለውም። የህዝባችን ብዛት ደግሞ ከስድስት ሺህ እስከ ስምንት ሺህ ሊደርስ ወዴት መሄዳችሁት ምን አይነት ሰልፍ ነበረ? መልእክታችንን ነው ያስተላለፍ ነው። ይህን ነው ወደ አስተዳደሩ ነው አስተ አስተዳደሮቹም ቀርበው አቤቱታችንን ተቀብለውናል፣ እና ድምጻችንም በሰላማዊ ድምፅ ነበር። እነሱም ድምፃችንን ተቀብለው የእናንተ ድምፅ የእኛ ድምፅ ነው ብለው ነው በሰላም የተረጋግ ካስተላለፋችኋቸው መልእክቶች እንደው አንኳር አንኳሮቹ ምንድን ናቸው? አንኳሩ አንድ ግዲያ እንዲቆም ነው የፈለግነው። ሁለተኛ የህዝባችን መብት እንዲረጋገጥልን ነው የፈለግነው። ሶስተኛ ደግሞ በዳለቲ አካባቢ በረድራ ላይ የተሰማረው የኦሮሞ ልጆች ነበሩ። እነሱ የተማሩ አይ ኤም ኤክስ ተደራጅተው ነበር። እነሱ እንዲገለሉና ሌላው ቦታውን እንዲይዝ ተደረገው ያም ወደ ተግባራዊነት ከበረንዳ ተዳዳሪነት ወደ ስራ አለም እንዲገቡ ነው ጥያቄያችን ያቀረብ ምንድን ነው ከመንግስት መደረግ ያለበት ይላሉ መንግስት ራሱን ቁሞ መገምገም አለበት ነው የሚለው ለምን መሰለሽ መንግስት መንግስትነቱን ማወቅ ያለበት ከህዝብ በኋላ ቆሞ ትላንት የት ነበርኩኝ ዛሬ ያለሁት ለዚህ ደረጃ ያደረሰኝ ማን ነው ህዝቡን የሚያምንና ህዝቡን የሚያዳምጥ ከሆነ ህዝባዊ ወገንተኝነት ማረጋገጥ አለበት ህዝባዊ ወገንተኝነት የሌለው መንግስት ደግሞ ራሱ እየጣለ ነው ራሱ በራሱ ራሱ እየገደለ መንግስት ነው። ስለዚህ ከጎናችን እንዲቆም ጥሪያችንን፣ በተለይ ደግሞ የማንንም ፓርቲ ደጋፊነት ወይም የፖለቲካ ድጋፍ ጠሚቀም ሳይሆን የእነሱም ወገንተኝነት ወደ እኛ ተመልሰው ራሳቸውን ጠይቀው ከህዝቡ ጎን በመቆም ህዝባዊ አለኝታነታቸውን፣ በተለይ መከላከያ ሰራዊቱ የህዝብ አካል ስለሆነ ከህዝብ አብራት የወጣ ሰራዊት ስለሆነ እናቱ ስታለቅ አባቱ አንገቱን ደሶ ሲሄድ ህፃናት ሲገደሉ ቁሞ ማየት መግደል ለራሱ ህሊ ነው ለህሊናው ወንጀል ስለሆነበት ራሱን አቁሞ ትእዛዝ መቀበልና መፈጸም ሳይሆን ለምን ይሄ ድርጊት ይፈጽማል ብሎ ራሱን ጠይቆ ወደ ህዝባዊ ወገንተኝነቱ እንዲመለስ ነው ጥሪያችን። ሰርተው ነዋሪዎቹ እንደሚሉት ለሰልፉ ዋነኛ ምክንያት የሆነው በጨለንቆ በአስራ አምስት ሰዎች ላይ ተፈጽሟል ያሉትን ግድያ በመቃወም እንደሆነ ተናግረዋል። የመንዲ ከተማ ከንቲባ አቶ ገመችስ ኒሪቃ ጥያቄያቸው ትክክል ነው፣ መልእክቱን ለሚመለከተው አካል ሁሉ እናደርሳለን ሲሉ ለአሜሪካ ድምፅ ተናግረዋል። አድማጮች፣ በአጠቃላይ በሀገሪቱ እየተከሰቱ ያሉትን ሁኔታዎች በተመለከተ በሰኞ ምሽት ሰፋ ያለ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ trong mà Washington DC yeah.